በምዕራቡ ዓለም ለአፍሪካ እየተደረገ ያለው የልማት ትስስር እምብዛም አፍሪካ ከምትገኝበት የአዙሪት አረንቋ ሊያላቅቃት አልቻለም በሚል በጀርመን መንግሥት አዲስ ስልት መነደፉን የልማትና ትብብር ሚኒስትሩ ገርድ ሙለር በኢንተርኮንቲኔንታል ሆቴል በስብሰባ አዳራሽ ገልጸዋል። እሳቸውም በሁለተኛው ዓለም ጦርነት ማግስት የወደመችውን አውሮፓ እንድታንሰራራ ለማድረግ ማርሻል ፕላን በተባለው ስልት የአፍሪካም የዚሁ አይነት ሰፊ እርዳታ ያስፈልጋታል። በምልክቱ ያካተተውን ይፋ አድርገዋል። በአስር መሪ መርሃ ግብሮች የተካተቱ ናቸው። ዋና ዋናዎቹን ለመጠቃቀስ ያህል አፍሪካና አውሮፓ በአዲስ የጋርዮሽ ውል መስራት ያስፈልጋል በማለት ያስቀመጡት በሚቀጥሉት የሰላሳ ዓመታት ጊዜ ውስጥ የአፍሪካ ህዝብ የዓለም ሃያ በመቶን ያህል ስለሚሆን ከወዲሁ የምግብ ዋስትና፣ የኃይል ማመንጫ፣ የተፈጥሮ ሀብት ጥበቃ፣ ለቀጣዩ ወጣት ትውልድ የሥራ ዕድል የመክፈቱ አካሄድ ዋና ዋናዎቹ ናቸው። የጀርመን የኢንዱስትሪ ባለሀብቶች በውጭው ዓለም ከአንድ መቶ ሺህ በላይ የተሰማሩ ሲሆን የእነዚህ አንድ አስረኛው እንኳ በአፍሪካ የለም ይላሉ። የበለጸጉ ሀገራት ለአፍሪካ ከምጣኔ ሀብታቸው የሚመድቡት በከፍተኛ ደረጃ ማደግ አለበት። ከዚህ መነሻነት በአውሮፓ፣ በአሜሪካ፣ በጃፓን፣ በመላው ዓለም አዲስ አይነት የትብብር ስልት ያስፈልጋል አሉ። ይህንን የትብብር መስክ በሩን እየከፈትን እንገኛለን። በኢንዱስትሪ በበለጸጉ ጂ20 በሚባለው ካቀዱት በላይ አማትረን ማየት ይጠበቅብናል። ከአሜሪካ እስከ ጃፓን በአውሮፓ ሕብረት በኩል አዲስ ውል አውሮፓንና አፍሪካን የሚያሳስርን በሚመለከት ከወዲሁ እየሰራን እንገኛለን። ኢትዮጵያን በሚመለከት በሶማሌ ክልል ተዛውረው እንደተመለከቱት ድርቁ የከፋ እና የሰው ሕይወትም በመፈታተል ላይ እንደሚገኝ ከመድረክ ገልጸዋል። ይህንን ለመሳሰሉ ችግሮች ለመቋቋም ነው አዲስ የልማት ትብብር ስልት ያስፈልጋል የምንለው ብለው በንግግራቸው ላይ ቋጭተውታል። ጌታቸው ሰድላይለ ጊዮርጊስ ስለ ዶይቼ ቬለ ራዲዮ ከአዲስ አበባ